በማንኛውም ጊዜ የተወሳሰበ ታሪክ በምታነቡበት ጊዜ በብዙ ዝርዝሮች ውስጥ በቀላሉ ልትጠፉ ትችላላቸው። ነገር ግን ይህንን ችግር ለማስወገድ አንዱ መንገድ የታሪኩን በጣም አስፈላጊ የሆኑትን ክፍሎች መለየትና ከዚያም ደጋግሞ መጥቀስ ነው። ዋና ዋናዎቹን ነገሮች ግምት ውስጥ በማስገባት ዝርዝሮቹ እንዴት እንደሚጣምሩ ማየት መቻል ነው። በብዙ መልኩ የአዲስ ኪዳንን ሥነ መለኮት ለመርዳት ስንሞክር ተመሳሳይ ነገር ይሆናል። በእነዚህ ቅዱሳን ጽሑፎች ውስጥ መቆፈር ስንጀምር ብዙ ዝርዝሮችን እናገኛለን። ስለዚህ መስመራችንን ማጣት ቀላል ነው። ስለዚህ በአዲስ ኪዳን ውስጥ ያሉትን ዋና ሀሳቦች ለይተን ደጋግመን መጥቀስ አለብን። ይህ መንግስትና ቃል ኪዳን በአዲስ ኪዳን በሚለው ተከታታይ ትምህርታችን ውስጥ ሁለተኛው ትምህርታችን ሲሆን የእግዚአብሔር መንግስት የሚል ርዕስ በዚህ ትምህርት ከአዲስ ኪዳን ዋና ዋና ትምህርቶች አንዱን ማለትም የእግዚአብሔርን መንግሥት እንጠቁማለን። እንደምንመለከተው የእግዚአብሔር መንግሥት ጭብጥ በአዲስ ኪዳን ውስጥ በጣም አስፈላጊ ነው፣ ስለዚህ በትክክል መረዳት አለብን። የአዲስ ኪዳን ስነ መለኮት የመንግሥት ስነ መለኮት ነው። በሌላ አነጋገር የአዲስ ኪዳን ጸሐፊዎች የጻፉት ነገር ሁሉ በተወሰነ ደረጃ የእግዚአብሔርን መንግሥት ለማስረዳትና ለማስፋት ያደረ ነው። በአዲስ ኪዳን ነገረ መለኮት የእግዚአብሔርን መንግሥት ታዋቂነት ከሁለት አቅጣጫዎች እንመረምራለን። በመጀመሪያ የአዲስ ኪዳን ጸሐፊዎች የመንግሥቱን የምሥራች ወይንም ወንጌል ብለው የሰየሙትን እንመለከታለን። ሁለተኛ፣ የመንግሥቱ መምጣት በጻፏቸው ነገሮች ሁሉ ላይ እንዴት ተጽዕኖ እንዳሳደረ እንጠቁማለን። እነዚህ ሁለት ርዕሰ ጉዳዮች የእግዚአብሔር መንግሥት አስተምህሮ ሁሉንም የአዲስ ኪዳን ገጽታዎች እንደሚደግፍ ለማየት ይረዱናል። በመንግስቱ ምስራች እንጀምር። አዲስ ኪዳንን የሚያውቅ ሰው ሁሉ የእርሱ ስነ መለኮት በጣም የተወሳሰበ እንደሆነ ያውቃል። ነገር ግን አንድ የአዲስ ኪዳን ትምህርት ካለ ሁሉም ሰው ለመረዳትና በሕይወት ላይ ተግባራዊ ለማድረግ መሞከር ያለበት ወንጌል መሆን አለበት። እንዲያውም ብዙዎቻችን የክርስቶስን ወንጌል ካልተረዳን የአዲስ ኪዳን ስነ መለኮት ገጽታ የመረዳት ችሎታችን በጣም የተገደበ እንደሆነ እንስማማለን። ይህ ግን ከባድ ጥያቄ ያስነሳል። በአዲስ ኪዳን ስነ መለኮት ውስጥ ወንጌል ወይንም የምስራች ወሳኝ የሆነው ለምንድን ነው? በአዲስ ኪዳን ውስጥ ከሚገኙት ብዙ አስተምሮች መካከል ለምን ጎልቶ ይታያል? እንደምንመለከተው ወንጌል በአዲስ ኪዳን ስነ መለኮት ውስጥ በጣም አስፈላጊ ነው፣ ምክንያቱም በእግዚአብሔር መንግሥት ላይ ሰፋ ያለ ትምህርት ጋር የተገናኘ ስለሆነ ነው። እናም ይህ ስለ እግዚአብሔር መንግሥት የምሥራች ትምህርት ሁሉንም የአዲስ ኪዳን ስነመለኮት ገጽታዎች ይቀርጻል። የመንግሥቱን ምሥራች በሦስት ደረጃዎች እንመለከታለን። በመጀመሪያ የምሥራቹን ትርጉም እንመለከታለን። ሁለተኛ፣ የእግዚአብሔርን መንግሥት መሠረታዊ ጽንሰ ሐሳብ እንመረምራለን። ሶስተኛ የዚህን ጭብጥ እድገት አስፈላጊነት በመጽሐፍ ቅዱሳዊ ታሪክ ውስጥ እናያለን። በእግዚአብሔር መንግሥት የምሥራች ትርጉም እንጀምር። የመንግሥቱ ወንጌል ስለ ንጉሡ ስለ ጌታ ስለተነገረን የምሥራች የምንናገርበት መንገድ ነው። በተለይም ስለ ኢየሱስ ስለ አዲስ ኪዳን የተነገሩትን መግለጫዎች ስናስብ ይህ ንጉሥ መጣ የሚለው ማስታወቂያ ነው። ነገር ግን ንጉሥ መጣ ብቻ ሳይሆን፣ ጌትነት፣ የኢየሱስ ንግሥና የታወጀው ሞቱና ትንሣኤው ንግሥናው እንዳረጋገጡት ነው። ስለዚህ ምስራችሁ አስቀድሞ የሆነ ነገር ማወጅ የሆነበት ስሜት አለ። እንዴት እንደምንኖር አንድምታም አለው። ነገር ግን መልካም ዜና ኢየሱስ መጣ ሞትን በመሞት አሸንፏል። ስለዚህ እግዚአብሔር አስቀድሞ እንደሆነ ይህ የምሥራች ነግሮናል። ሆኖም ምሥራቹ ለዘላለም የሚፈጸሙት ብዙ ተስፋዎች አሉት። በሉቃስ ምዕራፍ 4 ከቁጥር 43 ኢየሱስ የአገልግሎቱን ዓላማ በዚህ መንገድ ጠቅላላ አድርጎ ገልጿል። ስለዚህ ተልክ ያለውና ሌሎቹ ከተሞች ደግሞ የእግዚአብሔርን መንግሥት ወንጌል እሰብክ ዘንድ ይገባኛል አላቸው። በሉቃስ ምዕራፍ 4 ቁጥር 43 ላይ ምሥራች የሚለው ቃል አንድ ጊዜ ብቻ የተገለጸ ቢሆንም የምሥራቹን ጽንሰ ሐሳብ በቁጥር ውስጥ ሁለት ጊዜ ተጠቅሷል። ምስራች የሚለው ሐረግ የመጣው ኢቫንጀሊዮን ከሚለው የግሪክኛ ስም ሲሆን ይህ ቃል በአዲስ ኪዳን ውስጥ 76 ጊዜ ያህል ተጠቅሷል። የኢቫንጀሊዮን ስርወ ቃሉ እንደ መልካም ማስታወቂያ ወይም መልካም መልእክት ማለት እንደሆነ ይጠቁመናል። ሆኖም ኢየሱስ በዚህ ጥቅስ ላይ ምስራቹን መስበክ እንዳለበት ተናግሯል። አዋጅ ተብሎ የተተረጎመው የግሪክ ግስ ኢቫንግሊዮዝ ነው። ይህ ቃል ኤቫንጌሊዮን ከሚለው ተመሳሳይ የግሪክ ቃል ቤተሰብ የመጣ ሲሆን ትርጉሙም ምስራቹን መስበክ ወይንም ማወጅ ማለት ነው። በአዲስ ኪዳን ውስጥ ሃምሳ አራት ጊዜ ያህል ተጠቅሷል። የእነዚህ ቃላት ድግግሞሽ ይህ ጽንሰ ሐሳብ ለአዲስ ኪዳን ደራሲዎች ምን ያህል አስፈላጊ እንደሆነ ያሳያል። ዛሬ ብዙ ወንጌላውያን ምስራቹን ወይንም ወንጌልን አንድ ሰው በክርስቶስ መዳንን ለማግኘት ሊወስዳቸው ስለሚገቡ እርምጃዎች ማብራሪያ አድርገው ያስባሉ። ይህ ግን ኢየሱስ በአእምሮው ይዞት የነበረው ሐሳብ አልነበረ። የክርስቶስ ተከታዮች መሆን የምንችልበት መንገድ ለመካፈል ዝግጁ መሆን የሚገባን ያህል በቅዱሳን መጽሐፍት ውስጥ የሚገኝ ምሥራች ግን ይበልጥ ጉልህ የሆነ ነገር ስላለው ነገር ይናገራል። እንደምናየው የማንኛውም ግለሰብ ወይንም ቡድን መዳን ከመጥቀስ ይልቅ ወንጌል የእግዚአብሔር መንግሥት የድል ወንጌል ነው። ይህንን ለመረዳት የአዲስ ኪዳን ጸሐፊዎች ምስራቹን አውጆ የሚለውን አገላለጽ ከሴፕትዋጅንት የብሉይ ኪዳን የግሪክኛ ትርጉም የወሰዱ መሆናቸውን መገንዘብ አለብን። ሴፕትዋጅንት ቀደም ብለን የጠቀስነውን ኢቫንጌሊዞ የሚለውን ግስ ሀያ ጊዜ ያህል ይጠቀማል። ይህ ቃል ባሳር የተባለውን የብራይስት ግስ የተተረጎመ ሲሆን ትርጉሙም ምስራች ማምጣት ወይንም ማወጅ ማለት ነው። ነገር ግን እንደ አንደኛ ሳሙኤል ምዕራፍ 31 ቁጥር 9ና ሁለተኛ ሳሙኤል ምዕራፍ 18 ቁጥር 19 ያሉ መንባቦች እንደሚያመለክቱት እነዚህ ቃላት ስለ ነገስታት እና መንግስታት ሲነገሩ በጦርነት ውስጥ የድልን የምስራች ያመለክታሉ። ይህ ምልከታ አስፈላጊ ነው፤ ምክንያቱም በአዲስ ኪዳን ውስጥ ያለው ምስራች ብዙውን ጊዜ ከእግዚአብሔር መንግስት ድር ጋር የተያያዘ ነው። በተግባር በሉቃስ ምዕራፍ 4 ቁጥር 43 ኢየሱስ ሲናገር ስለዚህ ተልክ ያለውና ለሌሎቹ ከተሞች ደግሞ የእግዚአብሔርን መንግስት ወንጌል እሰብክ ዘንድ ይገባኛል። ይህንን መግለጫ በእውነቱ በእነዚህ መስመሮች መተርጎም እንችላለን። የእግዚአብሔርን መንግስት ድል ወንጌል እሰብክ ዘንድ ይገባኛል። አዲስ ኪዳን ስለ እግዚአብሔር የመንግስት ድል ምስራች ሲናገር፣ በዚህ ትምህርት በኋላ እንደምናየው ልዩ የሆነ ድልን ያመለክታል። ስለዚህ መጀመሪያ ላይ እንግዳ ቢመስልን በአዲስ ኪዳን ውስጥ ያሉ የምሥራቹ ወይንም የወንጌል መሠረታዊ ጽንሰ ሐሳብ የእግዚአብሔር መንግሥት ድል የምሥራች መሆኑን መቀበል አለብን። የመንግሥቱ ምሥራች ለእግዚአብሔር መንግሥት የድል ምሥራች ማለት እንደሆነ ከተመለከትን፣ አሁን የእግዚአብሔርን መንግሥት መሠረታዊ ጽንሰ ሐሳብ ለመዳሰስ ተዘጋጅተናል። የእግዚአብሔር መንግሥት በተለይ በአዲስ ኪዳን ቢያንስ ሰባት ጊዜ ከወንጌል ጋር የተያያዘ ነው። የመንግሥቱን ምሥራች የሚለውን አገላለጽ በትንሹ ልዩነት ብቻ በማቴዎስ ምራፍ 4 ቁጥር 23፣ ምራፍ 9 ቁጥር 35 እና ምራፍ 24 ቁጥር 14 በሉቃስ ምራፍ 4 ቁጥር 43 እና ምራፍ 8 ቁጥር 1 እና ምራፍ 16 ቁጥር 16 እና በአዋርያ ሥራ ምራፍ 8 ቁጥር 12 ላይ እናያለን። ይህ ድግግሞሽ ወንጌልን ወይንም የድልን መልእክት ከእግዚአብሔር መንግሥት ጋር የማገናኘት አስፈላጊነትን ያመለክታል። ይህንን ለመረዳት ግን በመጀመሪያ ኢየሱስና ተከታዮቹ ስለ እግዚአብሔር መንግሥት ሲናገሩ ምን ማለታቸው እንደሆነ መረዳት አለብን። የእግዚአብሔር መንግሥት በእግዚአብሔር ቦታ በእግዚአብሔር ሕዝብ ላይ የእግዚአብሔርን አገዛዝ ነው። በመጽሐፍ ቅዱስ መጀመሪያ ላይ በዘፍጥረት ምዕራፍ 1 እና 2 ውስጥ የእግዚአብሔር ሰዎች አዳምና ሔዋን ከእግዚአብሔር ጋር ግንኙነት ሲኖራቸው እግዚአብሔር ገዢ እንደሆነና በኤደን ገነት ውስጥ በእግዚአብሔር ቦታ እንዳሉ እናያለን። ከዚያም በኃጢአት ምክንያት ያ የተመሰቃቀለ ሆነ። ነገር ግን እግዚአብሔር መንግስቱን ይመሰርታል። በመጀመሪያ በአብርሃም እና በአብርሃም ዘሮች እና በመጨረሻ ከግብፅ ከወጡ በሙሴ በኩል ከእስራኤል ህዝብ ጋር መንግስቱን መሰረተ። ይህ የእግዚአብሔር አገዛዝ በእግዚአብሔር ህዝብና በእስራኤል እና በመጨረሻም በእግዚአብሔር ቦታ በከነአን ምድር ላይ ነው። ነገር ግን የአቅጣጫ ከክርስቶስ መምጣት ጋር በበለጠ ፍጻሜውን ሲያገኝ እናያለን። እናም እግዚአብሔር በክርስቶስ በኩል እንደ ንጉሱ የተሾመው ንጉሥ ሲገዛ እናያለን። የእግዚአብሔር ህዝብ አይሁድና አሕዛብ ከአሕዛብ ሁሉ ከነገዶችም ከቋንቋም የተውጣጡ ሰዎች ናቸው። ነገር ግን የእግዚአብሔር ቦታ አዲሲቱ ኢየሩሳሌም ናት። ሰማያዊ ቤታችን እንጂ ጂኦግራፊ አቀማመጥ አይደለም። ስለዚህ በአዲስ ኪዳን የእግዚአብሔር መንግሥት አሁን አለ በክርስቶስ በሕዝቡ ላይ ከሁሉ ነገዶች፣ ብሔሮችና ቋንቋዎች የተወጣጡ በዓለም ሁሉ የተበታተኑ በአንድ የተወሰነ ቦታ ጂኦግራፊ ቦታ ላይ ሳይሆን በሰማያዊ ስፍራ መንፈሳዊ መኖሪያ እናያለን። ነገር ግን በዚያ ጊዜ አዲስ ኪዳን የእግዚአብሔር መንግሥት ኢየሱስ በሚመለስበት ጊዜ ምን እንደሚመስል ፍንጭ ይሰጠናል። እናም ያ መንግስት አሁን በዚህ ዓለም ውስጥ በተወሰነ መጠን ተደብቆ ያለ ሲሆን ክርስቶስ በሚመለስበት ጊዜ በግልጽ ይታያል። ጉልበት ሁሉ ይንበረከካል፣ ምላስም ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክራል። እግዚአብሔር በንጉሡ በክርስቶስ በኩል በሚያውቁት በሕዝቡ ላይ ፍጹም በሆነ መልኩ በሰማያዊቱ አዲስቱ ኢየሩሳሌም ይነግሳል። ቅዱሳት መጽሐፍት የእግዚአብሔርን መንግስት በሁለት ዋና መንገዶች ይጠቅሳሉ። በአንድ በኩል ስለ እግዚአብሔር መንግስት የማይናወጥ የእግዚአብሔር ሉዓላዊነት ወይንም በፍጥረት ሁሉ ላይ ስላለው የማይለወጥ አገዛዙ ብዙ ይናገራሉ። እርሱ የሚገለጠው መንግስቱንና አምላክ በሰው ልጅ ታሪክ ውስጥ ንግስናውን የገለጠበትን መንገድ ያመለክታል። መጀመሪያ የማይናወጥ ሉዓላዊነቱን እንመልከት። እንደ አንደኛ ዜና ምዕራፍ 29 ቁጥር 11 እና አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 15 ያሉት መንባቦች ስለ ፍጥረታት ሁሉ እንደ እግዚአብሔር መንግስት ይናገራሉ። ምክንያቱም እግዚአብሔር ሁልጊዜ የሚገዛ እና የሚገዛው በፈጠረው ሁሉ ላይ ነው። ቅዱሳን ጽሑፎች ስለ እግዚአብሔር ሉዓላዊነት የሚናገሩት በሰማይም ሆነ በምድር በሁለት ደረጃዎች እንደሆነ መዘንጋት የለብንም። ስለ መንግሥተ ሰማያት ቅዱሳን መጽሐፍት እንደ አንደኛ ነገሥት ምዕራፍ 8 ቁጥር 27 ባሉ ቦታዎች ላይ ስለ እግዚአብሔር ንግሥና ይናገራሉ። ሰለሞን በዚህ ጥቅስ ላይ ሰማያትና ከፍተኛ ሰማይ አምላክን ሊይዝ የማይችል የተፈጠረ ቦታ እንደሆነ በግልጽ ተናግሯል። እግዚአብሔር ግን አሁንም ዝቅ ብሎ በዚህ በፍጥረቱ ፊት ራሱን ገለጠ። እንደ ኢሳያስ ምዕራፍ 6 ቁጥር 1፣ ሁለተኛ ዜና መዋዕል ምዕራፍ 18 ቁጥር 18፣ ኢዮብ ምዕራፍ 1 ቁጥር 6 መዝሙረ ዳዊት ምዕራፍ 82 ቁጥር 1 እና ዳንኤል ምዕራፍ 7 ከቁጥር 9 እስከ 10 እንዲሁም እንደ ሉቃስ ምዕራፍ 22 ቁጥር 30 ያሉ የአዲስ ኪዳን ምንባቦችና ራእይ ምዕራፍ 4 እስከ ምዕራፍ 6 ሰማይ ከሚታየው ዓለም በላይ ሁሉም አይነት ተግባራት የሚከናወኑበት እግዚአብሔር ቤተ መንግስት እንደሆነ ያመለክታሉ። እግዚአብሔር በሰማይ በዙፋኑ ላይ እንደተቀመጠ ሪፖርቶችን ይቀበላል፣ ጸሎቶቹን ይሰማል ያሰበውን ያዘጋጃል፣ እቅድ ያወጣል እና ንጉሳዊ ድንጋጌዎችን ያወጣል። መንፈሳዊ ፍጥረታት በምድር ላይ ተልእኮን እንዲፈጽሙ ያዛል። አልፎ ተርፎም በልዩ ሁኔታ የተመረጡትን የሰው ልጆች በራእይ ወደ ቤተ መንግስቱ እንዲገቡ ያደርጋል፣ ለአገልግሎቱም አደራ ይሰጣል። በሰማያዊ ፍርድ ቤት ጥፋተኝነትን እና ንጹህነትን ያውጃል፣ እንዲሁም በመንፈሳዊ ፍጥረታት፣ በግለሰብ ሰዎች እና በአዛብ ላይ እንደ ፍርዱ እና እንደ ምሕረቱ ይፈርዳል። ነገር ግን የእግዚአብሔር ሰማያዊ ተግባራት መንግስቱን በሰማያት ብቻ የሚመሩ አይደሉም። እርሱ ደግሞ በፍጥረቱ ዝቅተኛ ግዛቶች ውስጥ በምድር ላይ ሉዓላዊም ነው። ምንም እንኳን ቅዱሳት መጽሐፍት ስለ እግዚአብሔር መንግስት በሰማይም በምድርም የማይናወጥ የእግዚአብሔር ሉዓላዊነት ቢናገሩም፣ ኢየሱስና የአዲስ ኪዳን ጸሐፊዎች በምድር ላይ ስላለው የእግዚአብሔር መንግስት ሲናገሩ የሚገለጥ የእግዚአብሔር መንግስት ብለን የጠራነውን በልቡናቸው ይዘዋል። እና እግዚአብሔር በሰው ልጅ ታሪክ ውስጥ መንግስቱን እንዴት እንደገለጠ ማየት የምንችለው በዚህ ምድራዊ ግዛት ውስጥ ነው። አሁን ልክ እንደተናገርነው እግዚአብሔር ሁልጊዜ ፍጥረቱን ሙሉ በሙሉ ይቆጣጠራል እና ሁልጊዜም ይኖራል። ነገር ግን እየተገለጠ ያለው የእግዚአብሔር መንግስት የሚያመለክተው እግዚአብሔር በታሪክ ውስጥ በፍጥረት ላይ ያለውን ሉዓላዊነት የሚገልጥበትን፣ የሚያሳየውን የተለየ መንገድ ነው። ስለዚህ ቅዱሳት መጽሐፍት እግዚአብሔር በሰማይ ንግስናውን እንዴት እንደገለጠ ቢያረጋግጡም የመጽሐፍ ቅዱስ ጸሐፊዎች ግን አብዛኛውን ትኩረታቸውን የሰጡት እግዚአብሔር በምድር ላይ ንግስናውን እንዴት እንደገለጠ ለማስረዳት ነው። በመጀመሪያ እግዚአብሔር ንግስናውን በኤደን ገነት ውስጥ በግልጽ አሳይቷል። የመጀመሪያዎቹ የሰው ልጆች በዚያ በተቀደሰ የአትክልት ስፍራ አስቀምጦ የሚታየውን መንግስቱን በዓለም ሁሉ እንዲሰፋ አዟቸዋል። ምድርን እንደ ንጉሣዊ እና ካህናት የእግዚአብሔር አምሳሎች እንዲሞሉ እና እንዲገዙ ነበር። ነገር ግን ሰይጣን አዳም እና ሔዋንን በመንግስቱ ላይ ትልቅ ውድቀት ውስጥ እንዲገቡ አድርጓቸዋል። በምላሹ እግዚአብሔር ፍጥረቱን ረገመው እና የሰው ልጅ ተግባር የበለጠ ከባድ አድርጎታል። እግዚአብሔርን የሚያገለግሉበት እና ሰይጣን በእግዚአብሔር ላይ ባደረገው ማመጹ የቀጠሉትን የሰው ልጆችን በሁለት ተቀናቃኝ ቡድኖች ከፈለ። ይህ ፉክክር የመጽሐፍ ቅዱሳዊ ታሪክ ውስጥ ብዙ መልክ የያዘና ለእግዚአብሔር መንግስት ብዙ ፈተናዎችን ያስከተለ ነው። ይሁን እንጂ ቅዱሳን መጽሐፍት እግዚአብሔር በመጨረሻ እርሱን የሚቃወሙትን ሁሉ እንደሚያሸንፍ ደጋግሞ ያሳያሉ። የእርሱ አምሳል ምድርን በመሙላትና በመግዛት ይሳካል። የእግዚአብሔር መንግሥት ድንቅ ነገሮችን በሁሉ ቦታ ይገልጣሉ። እናም በዚያን ጊዜ እግዚአብሔር በዓመፅ ሁሉ ላይ ድል ያለውን እጅግ ታላቅ ይሆናል እናም እያንዳንዱ ፍጥረት እርሱን የፍጥረት ንጉሥ እንደሆነ እውቅና ይሰጣል። ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ ሁለት ከቁጥር ዐስር እስከ ዐሥራ አንድ እንደገለጸው ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይበረከጉ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ የመሰክር ዘንድ ነው። ይህ አስደናቂ የታሪክ ግብ ራእይ ኢየሱስና ተከታዮቹ የእግዚአብሔር መንግሥት ምስራች በማለት ያወጁት ድል ነው። መልካሙንም ሆነ የእግዚአብሔርን መንግስት በመመልከት የመንግስቱን የምስራች መሠረታዊ ጽንሰ ሐሳብ ከቀረጽን ወደዚህ የእግዚአብሔር መንግስት የድል ማወጅ አስፈላጊነት ልንሸጋገር ይገባል። የመንግስቱ የድል ምስራች ከአዲስ ኪዳን ነገረ መለኮት ጋር እንደ ድርና ማግ የገመደ በመሆኑ በአዲስ ኪዳን በሁሉም ቦታ በግልጽም ሆነ በተዘዋዋሪ ይታያል። አዲስ ኪዳን በተጻፈበት ጊዜ ለእግዚአብሔር መንግስት ያለው የድል ተስፋ ትልቅ ጠቀሜታ ስላለው በሁሉም የአዲስ ኪዳን ስነ መለኮት ገጽታዎች ውስጥ ዘልቆ ነበር። በአዲስ ኪዳን ስነ መለኮት ውስጥ የእግዚአብሔርን መንግስት ማደግ ማየት የምንችልባቸው ብዙ መንገዶች አሉ። ነገር ግን ለዓላማችን ሁለት ገጽታዎችን ብቻ እንመለከታለን። በመጀመሪያ የእስራኤልን ውድቀት እና እስከ አዲስ ኪዳን ዘመን ድረስ እንመለከታለን። ሁለተኛ ከክርስቶስ መምጣት በፊት እስራኤል ለመንግስቱ ያላቸውን ተስፋ እንመረምራለን። በመጀመሪያ ስለ እስራኤል ውድቀት እናስብ። ኃጢአት ፍጥረትንና የሰውን ዘር እርግማን ካመጣ በኋላ እግዚአብሔር በመጀመሪያ በአዳምና በሔዋን የሰጣቸውን የመንግሥት ተልእኮ እንዲፈጽሙ አብርሃምንና ዘሩን መረጠ። እግዚአብሔር የአብርሃምን ቤተሰብ እንደሚያበዛ ቃል ገባ። የእግዚአብሔርን በረከቶች በመላው ዓለም ለማዳረስ እንደ መነሻ ለአብርሃም ዘሮች የተስፋይቱን ምድር ሰጣቸው። በሙሴና በኢያሱ ዘመን እስራኤላውያን ከነዓናውያንንና ከነዓናውያን በሚያገለግሉት የሰይጣን መናፍስት ላይ ድል በማድረግ እስራኤላውያን ያላቸውን መብቶችና ኃላፊነቶች አበረታቷል። በኋላ ዳዊት፣ ሰሎሞንና ሌሎች ጥቂት የእስራኤልና የይሁዳ ነገሥታት የእግዚአብሔርን መንግሥት ለሌሎች ሕዝቦች በተስፋፋ ረገድ ጉልህ ስኬት አግኝተዋል። በእርግጥ በሰለሞን የግዛት ዘመን ከፍተኛ ደረጃ ላይ በነበረበት ወቅት እስራኤል ከዓለም እጅግ የከበሩ ግዛቶች አንዷ ነበረች። እነዚህ መብቶች ቢኖሩም እያንዳንዱ የአብርሃም ዘሮች እግዚአብሔርን በአንድም ሆነ በሌላ መንገድ አሳዝነዋል። እግዚአብሔር ግን ትዕግስትን አሳይተዋል። ኃጢአታቸውንም ወደፊት እንዲራመዱ ሸፍኖ አስችሏቸዋል። በሚያሳዝን ሁኔታ አንድ ጊዜ የእግዚአብሔር ሕዝቦች የራሳቸውን መንግስት ሲሆኑ ንጉሳዊ ስርወ መንግስትና በዋና ከተማ ውስጥ ቤተ መቅደስ ሲኖራቸው የእስራኤል ውድቀት በጣም ጎልቶ እስኪታይ ድረስ እግዚአብሔር ፈርዶባቸዋል። የአሶር እና የባቢሎን ክፉ ግዛቶች እስራኤልን በጦርነት እንዲያሸንፉ ጥሪ ያቀረበ። እነዚህ ከባድ ሽንፈቶች በመጨረሻ የዳዊትን ቤት አስወገዱ፣ ቤተ መቅደሱንም አወደሙ፣ ኢየሩሳሌምንም አወደሙና አብዛኞቹን እስራኤላውያን በግዞት ወሰዱ። የተስፋይቱ ምድር ፈርሳ ቀርታለች። እናም በብሉይ ኪዳን መጨረሻ የእግዚአብሔር መንግስት ስኬቶች ሁሉም የጠፉ ይመስሉ ነበር። በአዲስ ኪዳን ዘመን በእግዚአብሔር እስራኤል የነበረውን መንግስት በአሕዛብ ሕዝቦችና በሚያገለግሉት የሐሰት ሰይጣናውያን አማልክቶች ስር ከአምስት መቶ ለሚበልጡ ዓመታት መከራ ደርሶበታል። እንዳለመታደለ ሆኖ የዘመናችን ክርስቲያኖች ከእነዚህ ተሞክሮዎች በጣም የራቁ በመሆናቸው አብዛኞቻችን በብሉይ ኪዳን የእግዚአብሔር መንግሥት ሽንፈት በአዲስ ኪዳን ስነ መለኮት ላይ ምን ያህል ተጽዕኖ እንዳሳደር አናውቅም። ሆኖም እስራኤላውያን ለአሕዛብ ሕዝቦች መገዛታቸው የኢየሱስ ተከታዮችን ጨምሮ በመጀመሪያው መቶ ዘመን በነበሩት አይሁዶች አእምሮ ላይ ከባድ ጫና እንዳሳድሮባቸው ነበር። የመጀመሪያው መቶ ዘመን አይሁዳውያን ምርኮን የሚታየው የእግዚአብሔር መንግሥት መጨረሻ ነበርን? ለእግዚአብሔር መንግሥት ተስፋ ያላቸው የምሥራች ነበርን? ይህ ሁኔታ የአዲስ ኪዳን ጸሐፊዎች የእግዚአብሔር መንግሥት አላበቃም ብለው እንዲከራከሩ አድርጓቸዋል። ሁሉም አልጠፋም። የናዝሬቱ ኢየሱስ ግዛቱ እስኪያበቃ ምሥራቹን ሰበከ እና የእስራኤል ውድቀቶችም ቢኖሩ አሸናፊው የእግዚአብሔር መንግሥት በዓለም ሁሉ በክርስቶስ ይመሠረታል። በእስራኤል ውድቀቶች የመንግስቱን አስፈላጊነት ከተመለከትን ከምርኮ በኋላ እስራኤል ለእግዚአብሔር መንግስት ያላቸውን ተስፋ ለመመልከት ዝግጁ ነን። በብሉይ ኪዳን እስራኤል ታማኝ ባለመሆናቸው ሽንፈትና ስደት ሊደርስባቸው እንደሚችል ለማስጠንቀቅ እግዚአብሔር በነቢያቱ ተናግረዋል። ነገር ግን በምሕረቱ እንዲሁም በስደት ያሉትን ታላቅ ድል ተስፋ በማድረግ ንስሐ እንዲገቡ ነቢያትን አነሳስቷቸዋል። እነዚህ ትንቢቶች ውስብስብ ነበሩ። ነገር ግን በጥቅሉ ሲታይ እስራኤል እግዚአብሔር ጠላቶቹን ድል የሚያደርግበትንና ሕዝቡን ወደ ክብር ዓለም አቀፋዊ መንግስቱ በረከቶች የሚያስገባበትን ጊዜ ተስፋ ያደርጉ ነበር። እነዚህ ተስፋዎች በብሉይ ኪዳን ትንቢቶች ውስጥ ብዙ ቦታዎች ላይ ማየት እንችላለን። ነገር ግን ለጊዜው በኢሳያስ 52 ላይ ከሚታወቀው ትንቢት ውስጥ ሁለት ጥቅሶችን ብቻ እንመለከታለን። በመጀመሪያ በኢሳይያስ 52 ቁጥር 7 ላይ እናነባለን። የምስራች የሚናገር ሰላምን የሚያወራ የመልካምንም ወሬ የምስራች የሚናገር መድኃኒትን የሚያወራ ጽዮንንም አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው። ይህ ጥቅስ ለእኛ አስፈላጊ ነው፣ ምክንያቱም የእግዚአብሔርን መንግስት የድል የምስራች በግልጽ ይጠቅሳል። በተጨማሪም ኢሳይያስ ተመሳሳይ መግለጫ ከተናገረበት ከኢሳይያስ ምዕራፍ 40 ቁጥር 9 ጋር ተመሳሳይ ነው። በነዚህ ሁለት ምንባቦች ውስጥ ያሉት ትልልቅ አውዶች ምስራችሁን የሚያመለክተው ከእስራኤል ግዞት በኋላ ታይቶ የማይታወቅ የእግዚአብሔር መንግስት ድል ነው። እነዚህ ተስፋ ሰጪ ትንቢቶች በአንደኛው መቶ ዘመን የነበሩ አብዛኞቹን አይሁዳውያን ስነ መለኮታዊ ነጸብራቅ ውስጥ ገብቷል። የአዲስ ኪዳንን ስነ መለኮት ዘልቀው መግባታቸውም የሚያስገርም አይደለም። የብሉይ ኪዳን ትረካ በአጠቃላይ በምርኮ መሪነት የተገዛ ነው ከአዳምና ከሕይዋን ከሔዋን ጋር ወደ ኤደን ገነት ይመለሳል እና ያ በእስራኤል ታሪክ ውስጥ እንደገና ተቀርጿል እናም በብዙ በብሉይ ኪዳን ትረካ ውስጥ ትልቅ ደረጃ ላይ የሚታየው የዚህ ዓይነት ተስፋ አስቆራጭ የሁኔታዎች ለውጥ በተፈጥሮ ከግዞት በላይ የሆነ ተስፋ ፍላጎት ያሳያል ስለዚህ እግዚአብሔር ሕዝቡን እንደሚመልስ በተለይም በኢሳይያስ ውስጥ ብዙ በቅርብ ጊዜያት የሚነገሩ ትንቢቶች አሉ። ነገር ግን ያንን ወደ ፍጥረት ትረካ ስትመለስ ወደ መሬት መመለስ ብቻውን የመጀመሪያው ሁኔታ ለመቀልበስ በቂ እንዳልሆነ ትገነዘባላችሁ። በመጀመሪያ ወይም ከመጀመሪያው በኋላ ብዙም ሳይቆይ የደረሰ ጉዳት በብሉ ኪዳን ነቢያት ለእስራኤል በቅርብ ጊዜ ልዩ ተስጦ ባለው ንጉሳዊ እጅ ነፃ መውጣት መነሳት ነበረባቸው። እንዲሁም ምናልባት በመጨረሻ የእግዚአብሔር ህዝብ ንጉሳዊ ተወካይ ከሆነው ኢሳይያስ 52 ቁጥር 7ን በጥርቀት ስንመረምር እስራኤል ለእግዚአብሔር መንግሥት ድል ካላቸው ተስፋ ጋር የተያያዙ አራት ገጽታዎች ጎላ አድርጎ ያሳየናል። በመጀመሪያ ኢሳይያስ መልእክተኞች የምሥራች እንደሚያመጡ ተናግሯል። እነዚህ ሁለቱ ሐረጎች ሰብቶ አጀንት በኢቫንጌሊዞ የተተረጎመውን በአሳር የሚለውን የድራይስት ግስ ነው። ቀደም ሲል እንዳየነው ይኸው የቃላት አነጋገር በአዲስ ኪዳን ውስጥ ለእግዚአብሔር መንግስት በክርስቶስ ድል ምስራች ጥቅም ላይ ውሏል። ሁለተኛ፣ በሮሜ ምዕራፍ 10 ቁጥር 15 ላይ ኢሳይያስ 52 ቁጥር 7 ተጠቅሶ እናያለን። እዚህ ላይ ጳውሎስ የክርስቲያን ስብከት ኢሳይያስ የእስራኤል ግዞት ሲያበቃ መልእክተኞች ምስራችሁን እንደሚያውጁ የተናገረው ትንቢት ፍጻሜውን እንዳገኘ አመልክቷል። ሦስተኛ ኢሳይያስ የምስራችሁ የሰላምና የመዳን አዋጅ እንደሚሆን ተንብዮአል። በኤፌሶን ምዕራፍ 6 ቁጥር 15 ላይ ጳውሎስ የክርስቲያኑን የሰላም ወንጌል በመጥቀስ፣ በኤፌሶን ምዕራፍ 1 ቁጥር 13 ላይ የመዳናችሁን ወንጌል በሚል ጠቅሷል። አራተኛ የዚህ ጥቅስ የመጨረሻው መስመር አምላክሽ ነገሰ የሚል ምስራችን ጠቅላላ አድርጎ ይገልጻል። ይህ መልእክት ኢየሱስና የአዲስ ኪዳን ጸሐፊዎች የመንግስቱን የምስራች ማለትም የእግዚአብሔርን መንግስት በማለት ደጋግሞ የገለጹት የወንጌል መሠረት ነው። በኢሳይያስ 52 ቁጥር 7 ላይ ኢሳይያስ ስለ እስራኤል ተስፋ እንዴት እንደሚያመጣ ትንቢት እንደተናገረ አይተናል። በዚያ ምዕራፍ ቁጥር 10 ላይ እንመልከት እዚህ ላይ እስራኤል ለማየት የምትጓጓውን ሁለቱን የድል ገጽታዎች ኢሳያስ ተንብዮአል። በመጀመሪያ የእግዚአብሔር ጠላቶች እንደሚሸነፉ አስቀምጦ ተናግሯል። የእግዚአብሔር ጠላቶች ሽንፈት በኢሳይያስ 52 ቁጥር 10 የመጀመሪያው አጋማሽ ላይ ኢሳያስ እንዲህ ሲል ተናግሯል፤ እግዚአብሔር የተቀደሰውን ክንዱን በአሕዛብ ሁሉ ፊት ገልጧል፣ በምድር ዳርቻም የሚኖሩትም ሁሉ የአምላካችንን መድኃኒት ያያሉ። እዚህ ላይ እግዚአብሔር የተቀደሰውን ክንዱን እንደሚዘረጋ ማለትም ጠላቶቹን ድል ለማድረግ በጦርነት ውስጥ ያለውን የጥንካሬ ክንዱን እንደሚገልጥ እንመለከታለን። እርግጥ ነው ብሉይ ኪዳንን የሚያውቁ ሁሉ እግዚአብሔር ጥላቶችን ብዙ ጊዜ እንዳሸነፈ ያውቃሉ። ስለዚህ ስለ እግዚአብሔር ድል የሚናገረው ትንቢት ልዩ የሚያደርገው ምንድ ነው? በዚህ ጥቅስ ላይ ኢሳይያስ እግዚአብሔር ጥላቶቹን በሕዝቦቹ ፊት እንደሚያሸንፍ ተንብዩል። በሌላ አነጋጋር ኢሳይያስ ከእስራኤል ምርኮ በኋላ እግዚአብሔር በሁሉም ቦታ ያሉትን ጠላቶቹን ሙሉ በሙሉ እንደሚያሸንፍ ተንብዮ ነበር። ኃይላቸውን ያጠፋ ከምድርም ያስወግዳቸዋል። እናም ወደ ዘላለማዊ ፍርድ ይልካቸዋል። ሁለተኛ የኢሳይያስ ምዕራፍ 52 ቁጥር 10 የመጨረሻ አጋማሽ የእግዚአብሔር ድል የእግዚአብሔርን ሕዝብ ወደ መንግሥቱ በረከቶች ነፃ እንደሚያወጣም ይነግረናል። ይህን ኢሳይያስ ምዕራፍ 52 ቁጥር 10 ክፍል አድምጡ። በምድር ዳርቻ የሚኖሩትም ሁሉ የአምላካችንን መድኃኒት ያያሉ። እግዚአብሔር በብሉይ ኪዳን ህዝቡን ደጋግሞ እንዳዳነ እናውቃለን። ሆኖም ኢሳይያስ እዚህ ላይ በተነበየው መዳን ውስጥ የምድር ዳርቻዎች ሁሉን ያዩታል። የእግዚአብሔር ጠላቶች ሽንፈት ዓለም አቀፋዊ እንደሚሆን ሁሉ ነፃነቱም ዓለም አቀፋዊ የመጨረሻ ይሆናል። በመጨረሻም እግዚአብሔር ህዝቡን ወደ መንግስቱ ወደ ደስታ፣ ፍቅር፣ ጽድቅ፣ ሰላም፣ ብልጽግና እና በክብር ሃላዌ ወደ ማለቂያ የሌለው ደስታ ያሳልፋቸዋል። በትምህርታችን እነዚህን ሁለት የእግዚአብሔር የድል ገጽታዎች በጥልቀት እንመለከታቸዋለን። ነገር ግን እነዚህ ጥቅሶች እንደሚገልጹት የመጪው የመንግስት ትንቢቶች በብሉይ ኪዳን ውስጥ ይታያሉ። እንዳለመታደል ሆኖ ከ2000 ለሚበልጡ ዓመታት ትውፊታዊ የክርስትና ሥነ መለኮት በአዲስ ኪዳን መንግስቱን ታዋቂነት አጨልሞታል። በቤተ ክርስቲያን ታሪክ ውስጥ በተለያዩ ጊዜያት ክርስቲያኖች ለተለያዩ ጉዳዮች ምላሽ ለመስጠት የተለያዩ ሥነ መለኮታዊ አመለካከቶችን በትክክል አጽንኦት ሰጥተዋል። ነገር ግን ሁልጊዜ አዲስ ኪዳን ሲጻፍ የእግዚአብሔር መንግሥት ሽንፈት በኢየሱስ ተከታዮች ላይ ከባድ እንደነበር ማስታወስ አለብን። የእግዚአብሔር መንግሥት በኢየሱስ ታይቶ የማይታወቅ ድል እንደሚቀዳጅ ከማመን የበለጠ አስፈላጊ ነገር አልነበረም። በዚህ ምክንያት የአዲስ ኪዳን ስነ መለኮት በእግዚአብሔር መንግሥት የምስራች ማዕቀፍ ቀጥሏል። እስካሁን ባለው በዚህ የእግዚአብሔር መንግስት ትምህርት የመንግስቱን የምስራች ዋና ጭብጥ በአዲስ ኪዳን ስነ መለኮት ውስጥ አስተዋውቀናል። እንግዲህ ወደ ሁለተኛው ዋና ርዕሳችን እንሸጋገራለን። የመንግሥቱ መምጣት የአዲስ ኪዳንን ስነ መለኮት እንዴት እንደቀረጸ እንመልከት። ሁላችንም አንዳንድ ነገሮች ሊፈጸሙ ነው ብለን የምንምንበት ጊዜ አለን። ነገር ግን ጊዜው ሲደርስ የተከሰተው ነገር እኛ ካሰብነው በጣም የተለየ ነበር። ይህ በብዙ መልኩ ለአዲስ ኪዳን ደራሲዎች እውነት ነበር። በመጀመሪያው መቶ ዘመን ይኖሩ የነበሩት አብዛኞቹ አይሁዳውያን የእግዚአብሔር መንግሥት ድል እንዴት እንደሚመጣ አጥብቀው ይጠባበቁ ነበር። የጥንቶቹ የኢየሱስ ተከታዮች ግን እንዳሰቡት እንዳልሆነ ቀስ በቀስ አወቁ። ስለዚህ በተለያዩ መንገዶች የአዲስ ኪዳን ሥነ መለኮት የመንግሥቱን ድል እንዴት እንደሚያመጣ ለማስረዳት ያተኮረ ነበር። የመንግስቱ መምጣት በአዲስ ኪዳን ስነ መለኮት ላይ እንዴት ተጽዕኖ እንዳሳደረ ለመረዳት የመጀመሪያ የእግዚአብሔር መንግስት መምጣት የሚጠበቁትን ነገሮች እንዳስሳለን። ከዚያም የመንግስቱን ሦስት እጥፍ ድል በምንለው ላይ የአዲስ ኪዳንን አመለካከት እንመለከታለን። በመጀመሪያ ከሚመጣው መንግስት የሚጠበቁትን ነገሮች እናስብ። በመጀመሪያ መቶ ክፍለ ዘመን ዓመተ ምህረት ሁሉም አይሁዳውያን አባቶቻቸው እምነት ትንሽም ቢሆን ቁርጠኝነት አድራጊ የእግዚአብሔር መንግሥት እንዲመጣ ጓግተው ነበር። ሁሉም እግዚአብሔር ጠላቶቻቸውን ድል አድርጎ ሕዝቡን ለመንግሥቱ በረከት አሳልፎ እንደሚሰጥ ተስፋ አድርገው ነበር። ይህ ለኢየሱስ ተከታዮችም እውነት ነበር። ነገር ግን የእግዚአብሔር ድል አድራጊ መንግሥት ይመጣል ብለው እንዴትና መቼ እንደሚጠብቁ አንዳንድ አስገራሚ ልዩነቶች ነበሩ። በአንድ በኩል ረቢዎችና ሌሎች የእስራኤል መሪዎች የእግዚአብሔር መንግሥት በመጨረሻው ድል እንደሚመጣ ሲያስተምሩ እንደ መጨረሻው ዘመንና የጌታ ቀን ያሉትን የብሉይ ኪዳንን የታወቁ ቃላት ጠቅሰዋል። ነገር ግን ስለ ሁለት ታላላቅ የታሪክ ዘመናትም ተናገሩ። ራቢዎች አሁንም ያለውን የኃጢአት፣ የመከራና የሞት ዘመን ይህ ዘመን ኦላም ሃዝ በዕብራይስጥ እና ከምርኮ በኋላ የሚመጣውን የጽድቅ፣ የፍቅር፣ የደስታና የሰላም ዘመን የሚመጣው ዘመን ኦላም ሃባ በዕብራይስጥ በማለት ብዙ ጊዜ ጠቅሱታል። ይህ ዘመን እስራኤላዊያን ከተስፋይቱ ምድር በግዞት መውደቃቸው ከፍተኛ ደረጃ ላይ መድረሱን አስተምረው ነበር። እርግጥ ነው፣ እግዚአብሔር በዚህ ዘመን ላይ ሉዓላዊ ነበር። እና ከጊዜ ወደ ጊዜ ንግስናውን በሚያስደንቅ ሁኔታ ይገልጣል ወይንም አሳይቷል። ነገር ግን በመጀመሪያው መቶ ዘመን ዓመተ ምህረት የእግዚአብሔር ሕዝቦች ለብዙ መቶ ዓመታት ተጨቁነው እና ከእግዚአብሔር መንግሥት በረከቶች ተጠብቀው ነበር። ተስፋፍቶ የነበረው በሚመጣው ዘመን የእግዚአብሔር ጥላቶች ሙሉ በሙሉ እንደሚሸነፉና ከምድር ላይ እንደሚጠፉ ነበር። እናም የእግዚአብሔር ሰዎች ወደማይለካው የእግዚአብሔር ዓለም አቀፋዊ መንግሥት በረከቶች ለዘላለም እንደሚገቡ ነበር። በመጽሐፍ ቅዱሳዊ ጽሑፎች እንዲሁም ስለ መጽሐፍ ቅዱስ ነወያይ አንዳንድ ጊዜ ይህ ዘመንና የሚመጣው ዘመን የሚሉትን ቃላት እናገኛለን ወይም ያጋጥሙላል። የእነዚህ ቃላት ትርጉም የሚከተለው ነው። ይህ ዘመን የሰው ልጅ የሚኖርበት ዘመን ከውድቀት ወዲህ ያለው ዘመን ነው። በወደቀው ዓለም ውስጥ ሕይወት ነው። የሚመጣው ዘመን በብሉይ ኪዳን ነቢያት እንደተጠበቀው እግዚአብሔር በተወሰነ መልኩ ገነትን የሚፈጥርበት ጊዜ ማለትም ነው። አዲስ ሰማይና አዲስ ምድር ይሆናል። እናም ድንጋይ የሆነው የሰው ልብ ይወገዳል። እናም ሁላችንም የእግዚአብሔርን ፈቃድ እንከተላለን፣ እናም እናደርገዋለን። በሰዎች መካከል ፍጹም ሁከትም አይሆንም። በእንስሳት ዓለም ውስጥ እንኳን ምንም አይነት ጥቃት አይኖርም። በመጀመሪያው መቶ ዘመን የተለያዩ የአይሁድ ኑፋቄዎች ታሪክ ከዚህ ዘመን ወደ መጪው ዘመን ከመሸጋገሩ በፊት ምን መሆን እንዳለበት የተለያየ አመለካከት ነበራቸው። ነገር ግን አብዛኞቹ ወገኖች ከዚህ የሽንፈት ዘመን ወደ ድል አድራጊ የእግዚአብሔር መንግሥት ዘመን የሚደረገው ሽግግር አስከፊ በሆነ ጦርነት እንደሚሆን ተስማምተዋል። የዳዊት ዙፋን ወራሽ የሆነው መሲሁ የሰማይ መላእክትንና የእግዚአብሔርን ታማኝ ሕዝቦች በእግዚአብሔር ሰብአዊና መንፈሳዊ ጠላቶች ላይ ድል እንደሚያደርግ ያምኑ ነበር። እግዚአብሔር የሰውን ጠላቶች ብቻ ሳይሆን መንፈሳዊ ጠላቶችንም ያሸንፋል የሚለው እምነት በብሉይ ኪዳን ቅዱሳት መጻሕፍት ሁሉ ይደገፍ ነበር። ለምሳሌ በዘፀዓት ምዕራፍ 12 ቁጥር 12 ላይ እግዚአብሔር ግብፃውያንን ብቻ ሳይሆን የግብፃውያንን አማልክቶች ስለማሸነፉ ተናግሯል። በአንደኛ ሳሙኤል ምዕራፍ 5 ከቁጥር 1 እስከ 12 እግዚአብሔር ከፍልስጤማውያን ጋር ተዋጋ፣ እንዲሁም የሐሰት አማልክታቸውንም ዲያጎንን ድል አደረገ። ኢሳይያስ 21 ቁጥር 9 የባቢሎንን ሽንፈት ከባቢሎን አማልክቶች መጥፋት ጋር ያጣምረውም ለዚህ ነው። የብሉይ ኪዳን መንባቦች እንደ ሀጌ ምዕራፍ 2 ቁጥር 6 እስከ 9፣ ዘካርያስ ምዕራፍ ከ9 እስከ 12 እና ሕዝቅኤል ምዕራፍ 38 እስከ ምዕራፍ 39 የአይሁድ የአፖካሊፕቲክ ጽሑፎች ውስጥ መሲሁ የእግዚአብሔርን ሰራዊት በመምራት አእዛብንና በእነርሱ ላይ የሚገዙትን ርኩሳን መናፍስትን ስለሚያሸነፍበት ታላቅ የጠፈር ጦርነት ትንቢቶችን ተደርገው ተተርጉመዋል። በዚህ መንገድ መሲሁ የእግዚአብሔርን ጠላቶች ሁሉ ድል ያደርጋል፣ እንዲሁም ሁሉንም የእግዚአብሔር ህዝቦች ወደ ክብር ዓለም አቀፋዊ መንግስቱ እንደሚያሳልፍ ይጠበቃል። በሌላ አነጋገር እነዚህ አይሁዳውያን አመለካከቶች ተስፋፍተው እንደነበረው የኢየሱስ ተከታዮች የእግዚአብሔርን መንግሥት የድል መምጣት አስቀድሞ መገመት ጀመሩ። እንደ ብዙዎቹ የዘመናችን ሰዎች የአዲስ ኪዳን ደራሲዎች ታሪክ በሁለት ታላላቅ ዘመናት እንደሚከፈል ያምኑ ነበር። መሲሁ የእግዚአብሔርን ሰብአዊና መንፈሳዊ ጠላቶች እስከሚያሸንፍና የተዋጁትን የእግዚአብሔር ሕዝቦች ከዚህ ዓለም ወደ መጪው ዘመን በረከት እስከሚያመጣ ተስማምተዋል። የኢየሱስ ተከታዮች ግን ከዚያ ዘመን ወደ መጪው ዘመን የሚደረገው ሽግግር በዘመናቸው የነበሩት አብዛኞቹ አይሁዳውያን ካመኑት በተቃራኒው መንገድ እንደሚሆን ያመኑ። በመጀመሪያ ደረጃ በአብዛኛው አይሁዶች በተለየ የአዲስ ኪዳን ደራሲዎች ኢየሱስ ተስፋ የተደረገበት መሲህ የዳዊት ልጅ ለእግዚአብሔር መንግሥት የመጨረሻውን ዓለም አቀፍ ድል የሚያመጣ እንደሆነ ያምኑ ነበር። እናም ይህ ለኢየሱስ መሲህ የሆነው ቃል ኪዳን በአዲስ ኪዳን ውስጥ የጻፉት ሁሉ በጥልቅ ቀርጿል። ለኢየሱስ መሲሐዊ ንግሥና ያለውን ፍቅር አዲስ ኪዳን በሰጠው የንጉሣዊ ማዕረግ ውስጥ ማየት እንችላለን። ለምሳሌ አዲስ ኪዳን ኢየሱስን 529 ጊዜ ያህል ክርስቶስ የሚል ንጉሳዊ ማዕረግ እንዳለው ይጠቅሳል። ክርስቶስ የሚለው የግሪክ ቃል የብሉይ ኪዳንን የዕብራይስጥ ቃል መሻያክ የተሰረኘ ትርጉም ሲሆን ይህም መሲህ የሚለው ቃል ያገኘንበት ነው። በመጀመሪያ እነዚህ ቃላት በቀላሉ የተቀባ የሚል ፍቺ አላቸው። በብሉይ ኪዳን ዘመን ነቢያት፣ ካህናትና ነገሥታት በእስራኤል ልዩ የተቀቡ ሰዎች ነበሩ። ነገር ግን በአዲስ ኪዳን ዘመን የተቀባው ወይንም መሲሁ ወደ መጪው ዘመን ሽግግር ከሚያመጣ ከታላቁ የዳዊት ቤት ንጉሥ ጋር ተመሳሳይ ነበር ማለት ነው። በአዲስ ኪዳን ለኢየሱስ የተሰጠው ሁለተኛው የንጉሥ ማዕረግ የእግዚአብሔር ልጅ ነው። ይህ አገላለጽ ወይንም እንደ ወንድ ልጅ ወይንም የልዑል ልጅ ያሉ አንዳንድ ልዩነቶች በአዲስ ኪዳን ውስጥ 118 ጊዜ ያህል ተጠቅሰዋል። ይህ አገላለጽ ኢየሱስ ትክክለኛ የእስራኤል ንጉሥ መሆኑን ያመለክታል። ናትናኤል ኢየሱስን ያለው የዮሐንስ ወንጌል ምዕራፍ 1 ቁጥር 49 ላይ አድምጡ። መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ። ጴጥሮስ በማቴዎስ ምዕራፍ 16 ቁጥር 16 ላይ በኢየሱስ ላይ ያለውን እምነት ሲመሰክር አንተ ክርስቶስ ያው እግዚአብሔር ልጅ ነህ አለው። ይህ አገላለጽ ኢየሱስ የዳዊት ልጅ ሲል ከተጠራበት ሦስተኛው ንጉሣዊ ስያሜ ጋር ተመሳሳይ ነው። ይህንን በማቴዎስ፣ በማርቆስ እና በሉቃስ ወንጌሎች ውስጥ ኢየሱስን እንደ ትክክለኛ እግዚአብሔር የሾመው የዳዊት ዙፋን ወራሽ እንደሆነ በመጥቀስ ቢያንስ ሀያ ጊዜ አይተነዋል። ለምሳሌ በሉቃስ ምዕራፍ 1 ከቁጥር 32 እስከ 33 ላይ መልአኩ ገብርኤል ማርያምን ሲያናግራት እንዲህ ብሏታል። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። እዚህ ላይ ገብርኤል ስለ ኢየሱስ የልዑል ልጅ በሚል ንጉሣዊ ማዕረግ ተናግሯል። ከዚያም ኢየሱስ በአባቱ በዳዊት ዙፋን ላይ እንደሚቀመጥ ገለጸ። ሉቃስ ኢየሱስ ለዘላለም እንደሚነግስ መንግሥቱም ለዘላለም እንደማይጠፋ ዘግቧል። የልዑል ልጅ እንደ መሆኑ መጠን የእግዚአብሔርን መንግሥት የመጨረሻ መጨረሻ የሌለውን ድል የሚያመጣው ኢየሱስ ነው። እነዚህ ሁሉ ክፍሎች በአዲስ ኪዳን ስነ መለኮት ውስጥ ያለውን ወሳኝ ትምህርት ያመለክታሉ። ኢየሱስ የእግዚአብሔርን መንግሥት በሙላት ወደ ምድር የሚያመጣ መሲህ ነው። በሁለተኛ ደረጃ የጥንቶቹ የኢየሱስ ተከታዮች ለእነርሱም ሆነ ለሌሎች ባልተጠበቁ መንገድ ከዚህ ዘመን ወደ መጪው ዘመን እንደሚሸጋገሩ ያምኑ ነበር። በማቴዎስ ምዕራፍ 13 ከቁጥር 31 እስከ 32 ኢየሱስ የእግዚአብሔርን መንግሥት የሚጠበቁ ለውጦችን የገለጠበትን መንገድ አድምጡ። ሌላ ምሳሌም አቀረበላቸው፣ እንዲህም አላቸው፣ መንግሥተ ሰማያት ሰው ወስዶ በእርሻው የዘራትን የስናፍጭ ቅንጣት ትመስላለች። እርሷም ከዘር ሁሉ ታንሳለች ባደገች ጊዜ ግን ከአትክልቶች ትበልጣለች፣ የሰማይ ወፎች መጥተው በቅርንጫፏ እስኪ ሰፍሮ ድረስ ዛፍ ትሆናለች። ኢየሱስ በዚህ ምሳሌ ላይ ድል አድራጊው የእግዚአብሔር መንግሥት እንደ ትንሽ ነገር ማለትም እንደ ሰናፍጭ ቅንጣት ለተወሰነ ጊዜ እንደሚያድግና ከዚያም ወደ መጨረሻው እንደሚደርስ አስተምሯል። የዘመናችን የሥነ መለኮት ሊቃውንት ጊዜውን ብዙ ጊዜ ኢየሱስ ስለ እግዚአብሔር መሲሐዊ መንግሥት መምጣት ያለውን አመለካከት የተመረቀ የፍጻሜ ዘመን ብለው ይጠሩታል። ይህ ሐረግ የሚያመለክተው የመሲሁ ሥራ በምድር ላይ አስቀድሞ መገለጡን ነው። ነገር ግን የመጨረሻው ድል ገና ይመጣል። እንዲሁ ስለ እርሱ ቀድሞውኑ፣ ግን ገና አይደለም ብለው ይናገራሉ። በሌላ አነጋገር የእግዚአብሔር መንግሥት ድል አስቀድሞ መጥቷል። ነገር ግን እስካሁን በሙላት አልደረሰም። ይህ በሚመጣው የእግዚአብሔር መንግሥት ድል ላይ ያለው አመለካከት ስለ አዲስ ኪዳን ሥነ መለኮት ስፍራ ቁጥር የሌላቸው ግንዛቤዎች ይሰጣል። ኢየሱስ የእግዚአብሔርን መንግሥት ሲያውጅ ከእግዚአብሔር መንግሥት ጋር ከተያያዙ ትላልቅ ጥያቄዎች አንዱ አሁን ያለው እውነት ነው፣ እርሱ በቃላቱና በተግባሩ ነው ወይንስ አሁንም የወደፊት አካል ነው? ምሁራን ስለ ተመረቀው የእግዚአብሔር መንግሥት ይናገራሉ። የተመረቀው ማለት የአሁንም የወደፊትም ነው ማለት ነው። ኢየሱስ መንግስቱን ያውጃል። መንግስቱ በቃሉና በተግባሩ በተለይም በመስቀል ሞትና በትንሣኤው የደረሰች ነው። ስለዚህ መንግስቱ ተመረቀ፣ ግን ገና አልተጠናቀቀም። ሙሉ በሙሉ ሲጠናቀቅ፣ ሙሉ በሙሉ ወደ ምድር ይመጣል። የተከበረውንም ሰውነታችንን እንቀበላለን። ከእግዚአብሔር ጋር በዘላለም ግንኙነት እንገባለን። ስለዚህ አሁን ባለንበት ዘመን የምንኖረው በዘመኑ መካከል በመንግስቱ ምረቃ ፍጻሜው መካከል ነው። አሁንም በእነዚህ አካላት ውስጥ እንኖራለን። አሁንም የምንኖረው በዚህ በወደቀው ዓለም ውስጥ ነው። ነገር ግን መንግስቱ መጥታለች፣ ምክንያቱም ክርስቶስ በአብ ቀኝ እየገዛ ነው። በአጠቃላይ የእግዚአብሔር መንግስት መምጣት የአዲስ ኪዳንን አመለካከት እንደ ሶስት እጥፍ ድል አድርጎ ማሰብ ይረዳል። በመጀመሪያ በመረቃቱ እግዚአብሔር በኢየሱስ ሕይወት፣ ሞት፣ ትንሣኤና ዕርገትና በመጀመሪያው ክፍለ ዘመን በሐዋርያትና በነቢያቱ የመሠረት አገልግሎት የመንግስቱን ድል አስጀምሯል። ከዚያ በኋላ በመቀጠል ኢየሱስ የእግዚአብሔርን መንግስት ድል ከሰማይ ዙፋኑ አስነሳ። በቤተ ክርስቲያን ታሪክ ውስጥ ኢየሱስ መንግስቱን ማስፋፋቱን ይቀጥላል። በመጨረሻም ኢየሱስ በክብር ሲመለስ የመንግስቱን ፍጻሜ ያመጣል። ይህ ክፋት ሁሉ ሲጠፋና የእግዚአብሔር ክብር ያለው መንግሥት በዓለም ውስጥ በሚዘረጋበት ጊዜ የእግዚአብሔር መንግስት የመጨረሻው ድል ነው። የአዲስ ኪዳን ደራሲዎች የተለያዩ ስነ መለኮታዊ ጉዳዮችን ለማብራራት ራሳቸውን እንደሰጡ፣ ይህን ያደረጉት በኢየሱስ መሲያዊ ሥራ ሦስት እርከኖች ውስጥ ነው። ቀደም ብለን እንደተመለከትነው የመንግሥቱ መምጣት በመጀመሪያው መቶ ዘመን የነበሩ የኢየሱስ ተከታዮች ይጠብቋቸው የነበሩ ነገሮችን ቀይሯል። አሁን በአዲስ ኪዳን ስነ መለኮት ውስጥ የተካሄደውን የሦስት እጥፍ የእግዚአብሔር መንግስት ድል ወሳኝ ቦታ እንመለከታለን። የእግዚአብሔር መንግስት ድል የሚመጣው በኢየሱስ መሲያዊ ሥራ ምረቃ፣ ቀጣይነትና ፍጻሜ ላይ መሆኑ በቀደመችው ቤተ ክርስቲያን ውስጥ ሁሉንም አይነት ጥያቄዎች አስነስቷል። ኢየሱስ አስቀድሞ ምን አከናውኗል? በቤተ ክርስቲያን ታሪክ ውስጥ ምን ያከናውናል? ሲመለስስ ምን ያደርጋል? እነዚህ አይነት ጥያቄዎች በመጀመሪያው ክፍለ ዘመን በጣም አስፈላጊ ከመሆናቸው የተነሳ የአዲስ ኪዳንን ስነ መለኮት በጥልቅ ቀርጸዋል። የአዲስ ኪዳን ደራሲዎች የእግዚአብሔር ጠላት ሽንፈቶች እና የእግዚአብሔር ሕዝብ ነጻ መውጣት የጀመረው በክርስቶስ የመጀመሪያው ምጽት መሆኑን ነው። እነዚህ ክስተቶች በቤተ ክርስቲያን ታሪክ ውስጥ ይቀጥላሉ፣ እናም በመጨረሻው በክርስቶስ ሁለተኛ የድል ምጽት ፍጻሜ ላይ ይደርሳሉ። ይህ ሶስት ጊዜ እድል የአዲስ ኪዳን ስነ መለኮትን የቀረጸባቸው አንዳንድ መንገዶች ለመጠቆም ጊዜ ብቻ ይፈቅድልናል። ነገር ግን በሁለት አቅጣጫ ለማየት ይጠቅመናል። በመጀመሪያ አዲስ ኪዳን የእግዚአብሔር ጠላቶች በመንግስቱ ሶስት እርከኖች የተሸነፉትን እንዴት እንደሚያብራራ እናስተውላለን። ከዚያም በሶስቱ ደረጃዎች ውስጥ ለእግዚአብሔር ሕዝብ መዳን የአዲስ ኪዳን ትምህርቶችን እንመረምራለን። አስቀድመን የእግዚአብሔርን ጠላቶች ሽንፈት እንመልከት። የማያምኑት አይሁዳውያን መሲሁ የእግዚአብሔርን ሰብዓዊም ሆነ መንፈሳዊ ጠላቶች እንደሚያሸንፍ ያምኑ ነበር። የአዲስ ኪዳን ጸሐፊዎች ይህንንም ያምኑ ነበር። ነገር ግን ኢየሱስ ይህንን የሚያደርገው ለእያንዳንዱ የመንግሥቱ ደረጃ በሚስማማ መንገድ እንደሆነ ተረድተዋል። የአዲስ ኪዳን ሥነ መለኮት አጽንኦት የሚሰጠው የኢየሱስ ስልት በመንግሥቱ ምርቃት ላይ ሁለት ጊዜ ነበር። በአንድ በኩል በእግዚአብሔር መንፈሳዊ ጠላቶች ላይ የአምላክን ፍርድ አወረደ። በአገልግሎቱ በሙሉ ኢየሱስ ርኩሳን መናፍስትን ከስልጣን ቦታቸው በማባረር ኃይላቸውን አሳጣቸው። በሌላ በኩል ግን ለእግዚአብሔር ሰብዓዊ ጠላቶች የእግዚአብሔርን ምዕረት አሳይቷል። በእርግጠኝነት ክርስቶስ ለሰዎች ያለው ምዕረት ሁሉ በረከቶችን አስገኝቶላቸዋል። ነገር ግን ርኩሳን መናፍስትን ሰብዓዊ አገልጋዮቻቸውን በመዝረፍ ሽንፈትን አበረታቷል። በማቴዎስ ምዕራፍ 12 ከቁጥር 28 እስከ 29 ኢየሱስ ራሱ ይህንን ስልት ሲናገር እንዲህ ሲል ገልጿል። እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች። ወይስ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊነጥቀው እንዴት ይችላል? ከዚያ ወዲያ ቤቱን ይበዘብዛል። ኢየሱስ መጥቶ ቤቱን ሊዘርፍ ሲል አጋንንትን አሰረ ወይንም ኃይለኛውን ሰው አስሮ ነው። በሌላ አነጋገር ኢየሱስ አጋንንትን አውጥቶ በአጋንንት ቁጥጥር ስር ያሉትን ነፃ አውጥቷል። ይህንን ባለ ሁለት ስልቶች ኢየሱስ በተናገረበት እንደ ዮሐንስ ምዕራፍ 12 ከቁጥር 31 እስከ 32 ባሉ ቦታዎች ላይ ማየት እንችላለን። አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። አሁን በመንግስቱ ምረቃ ወቅት ኢየሱስ ክፉ መናፍስትን ወይንም የዚህ ዓለም ገዢ በሆነው በሰይጣን ላይ በቀጥታ ጥቃት ሰነዘረ። አባረረውና አቅሙን አሳጣ። ነገር ግን ከዚህ በሰይጣን ላይ ከሚሰነዘረው ጥቃት ጋር ኢየሱስ ለሰው ልጆች መዳንን ሰጥቷል። አንዳንድ ጊዜ ሰዎች ይገረማሉ። ይህ የክርስቶስ ድል የድል አድራጊው ክርስቶስ አመለካከት፣ ክርስቶስ ለኃጢአታችን የሞተው ምትክ የሆነው የኃጢአት ክፍያ ከሚለው ሐሳብ ጋር እንዴት ወጥነት ያለው ወይም ተዛማጅ ሊሆን ይችላል? በዮሐንስ ወንጌል ውስጥ ኢየሱስ ለሶስተኛ ጊዜ የሰው ልጅ እባቡ በምድረ በዳ እንደተሰቀለ ሲናገር ዮሐንስ 12 ላይ ያንን መነሳት በተለይም አሁን የዚህ ዓለም ገዢ ይሆናል ከሚለው መግለጫ ጋር አገናኘው፣ ወደ ታች መጣል። ስለዚህ ኢየሱስ የተገረመው እባብ ቦታ ወሰደ ሞትን ከውስጥ ለማጥፋት ወደ ሞት ሄደ። ስለዚህ እንደ ክርስቶስ ድል አድራጊ የመጀመሪያ ሥራው በመስቀል ላይ በመስቀል በመሞት ከውስጥ ማጥፋት ነው። የእግዚአብሔር መንፈሳዊ ጠላቶች ሽንፈት ለክርስቶስ የመክፈቻ ሥራ በጣም አስፈላጊ ነበር። ስለዚህ እንደ ዕብራውያን ምዕራፍ 2 ከቁጥር 14 እስከ 15 ባሉ ምንባቦች ውስጥ የአዲስ ኪዳን ጸሐፊዎች ስለ ክርስቶስ በመስቀል ላይ ስላደረገው የስርየት ሞት ከዚሁ ሁለት ስልት አንጻር ጽፈዋል። ኢየሱስ በሞቱ ሰይጣን በሰው ልጆች ላይ ያለውን ስልጣን እንዳፈረሰ ግልጽ አድርገዋል። ኢየሱስ የሰው ልጆችን ኃጢአት በማስተሰረይ የኃጢአትና የሞት ባሪያዎች የነበሩትን ነፃ አውጥቷቸዋል። ሐዋርያው ጳውሎስ በጻፈበት በቆሎሲስ ምዕራፍ 2 ከቁጥር 15 ላይ እነዚህ ሐሳቦች በግልጽ ይታያሉ። አለቅነትንና ሥልጣናትን ገፎ ድል በመንሳት በእርሱ እያዞረ በግልጥ አሳያቸው። ኢየሱስ በመስቀል ላይ በመሞት ሕዝቡን ከኃጢአት አገዛዝ ነጻ ባወጣ ጊዜ የአጋንንት ኃይሎችና ባለስልጣናት የታወቁበትን ቦታ አጥተዋል። ከዚህ አንጻር በኤፌሶን ምዕራፍ 4 ቁጥር 8 ላይ የክርስቶስ ትንሣኤና እርገት የሰይጣን ሰብአዊ አገልጋዮች መዘረፉን መግለጹን ሊያስደንቅ አይገባም። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታ ሰጠ ይላል። ይህ ክፍል እንደሚያመለክተው ወንዶችና ሴቶች በክርስቶስ ወደ ማመን ሲመጡ ክርስቶስ ከሰይጣን መንግሥት እንደዘረፋቸው ያህል ነው። ይህ የእግዚአብሔር መንፈሳዊ ተቃዋሚዎችን ለማሸነፍ የሚያስችል ስልት በሐዋርያት ሥራ መጽሐፍ ውስጥ የክርስቶስ ሐዋርያት ባደረጉት የመክፈቻ ሥራ ላይም ይታያል። የኢየሱስን ምሳሌ በመከተል የአሕዛብ ሕዝቦች ሁሉ ወንጌል ሲሰብኩ አጋንንትን ሲያወጡና የበርካታ ሰብአዊ አገልጋዮችን ሰይጣንን ሲያባሩ ሐዋርያት ደጋግመው አጋንንትን ያስወጡ ነበር። በቤተ ክርስቲያን ታሪክ ውስጥ የክርስቶስን መንግሥት ቀጣይነት ስናጤን የክርስቶስ ተከታዮች ኢየሱስ በምርቃት ወቅት የተጠቀመበትን ስልት መከተላቸውን ማስተዋላችን የሚያስገርም አይደለም። በእግዚአብሔር ሰብአዊ ጠላቶች ላይ ድል ከማግኘት ይልቅ ትኩረታችንን የእግዚአብሔርን መንገዶች በሚቃወሙ ክፉ መናፍስት ላይ ማተኮር አለብን። ምንም እንኳን ብዙ የዘመናችን ክርስቲያኖች ሊገነዘቡት ባይችሉም፣ የአዲስ ኪዳን መንግሥት ስነ መለኮት ደጋግሞ ያሳስበናል፤ የኢየሱስ ቤተ ክርስቲያን ከሰዎች ጋር ሳይሆን ከሰይጣንና ከሌሎች እርኩሳን መናፍስት ጋር ትጣላለች። እናም ከእነዚህ የእግዚአብሔር መንፈሳዊ ጠላቶች ጋር መታገል የእኛ ኃላፊነት ነው። ለዚህ ነው በኤፌሶን ምዕራፍ 6 ከቁጥር 11 እስከ 12 ባሉ ክፍሎች አዲስ ኪዳን ችግሮቻችንና ትግላችን ከክፉ መናፍስት ጋር ግጭት አድርጎ የሚተረጉመው የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሠራዊት ጋር ነው እንጂ ብዙ ጊዜ የዘመናችን ክርስቲያኖች የሕይወታቸውን ተጋድሎ ከሰዎች ጋር ግጭት አድርገው ያስባሉ። እዚህ ላይ ግን ቤተ ክርስቲያንን የምትጋፈጠው ግጭት ከዲያብሎስ እና ከገዢዎች፣ ከስልጣናት፣ ከዚህ ጨለማ ዓለም ሰራዊት ጋር ኃይሎች፣ በሰማያዊ ዓለም ካሉ የክፋት ሰራዊት መንፈሳውያን ኃይሎች ጋር መሆኑን እናያለን። የእግዚአብሔርን ሙሉ የጦር ትጥቅ በመልበስ እነዚህን የእግዚአብሔርን መንግስት የሚቃወሙ መንፈሳውያንን ስልጣናቸውን ልናሳጣን እንችላለን። ይህ ክፍል በክርስቲያን ታሪክ ውስጥ የክርስቶስን መንግሥት ንገጽታ አድርጎ በመንፈሳዊ ጦርነት ላይ አጽንዖት በመስጠት የተለመደ ነው። ከሰይጣንና ከሌሎች ርኩሳን መናፍስት ጋር የምንገጥመው የማያቋርጥ ግጭት እንደ ኤፌሶን ምዕራፍ 4 ቁጥር 27 ሌሎች በርካታ መንባቦች ውስጥም የሚገኛል አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 7 ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 26፣ ያዕቆብ ምዕራፍ 4 ቁጥር 7፣ አንደኛ ጴጥሮስ ምዕራፍ 5 ቁጥር 8፣ አንደኛ ዮሐንስ ምዕራፍ 3 ቁጥር 8 እና ይሁዳ ምዕራፍ 1 ቁጥር 9። ነገር ግን በተመሳሳይ ጊዜ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ እንደምናነበው የእግዚአብሔርን ምሕረት ለሰብአዊ ጠላቶቹም ዘዘርጋት አለበት። እንግዲህ እግዚአብሔር በእኛ እንደሚማልድ። ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ጳውሎስ ምሳሌን በመከተል የእግዚአብሔርን መንግሥት ተወካዮች እንደመሆናችን መጠን፣ የክርስቶስ አምባሳደሮች እንደመሆናችን መጠን በእግዚአብሔርና በሰብአዊ ጠላቶቹ መካከል እርቅ እንዲፈጠር በመፈለግ የእግዚአብሔርን መንፈሳዊ ጠላቶች ማሸነፋችንን እንቀጥላለን። የአዲስ ኪዳን ስነ መለኮት ደግሞ የእግዚአብሔርን ጠላቶች ሽንፈት ከክርስቶስ መንግሥት ፍጻሜ ጋር ያዛምዳል። ይሁን እንጂ በፍጻሜ ወቅት የኢየሱስ ስትራቴጂ ውስጡ አስደናቂ ለውጥ እንደሚያመጣ ልብ ማለት ያስፈልጋል። ክርስቶስ ተመልሶ ሲመጣ ለእግዚአብሔር ለሰብአዊ ጠላቶች ምዕረት አይሰጥም። ይልቁኑ ክርስቶስ ወደ ፍጹም ሽንፈታቸውን ከምድር መጥፋትና የዘላለም ፍርድ ለማምጣት ከእግዚአብሔር መንፈሳዊና ሰብአዊ ጠላቶች ጋር በጦርነት ይመራል። ራእይ ምዕራፍ 19 ከቁጥር 13 እስከ 15 የእግዚአብሔር ሰብአዊ ጠላቶች በፍጻሜው ወቅት የተሸነፉበትን መንገድ የሚገልጽበትን መንገድ አድምጡ። በደምም የተረጨ ልብስ ተገናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። በተመሳሳይ መልኩ ራይ ምዕራፍ 20 ቁጥር 10 የክርስቶስን በክብር መመለስ በክፉ መናፍስትና በሰይጣን ላይ መጨረሻ ይፍርድ እንደሆነ ያሳያል። ያሳታቸው ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ። ለዘላለምም እስከ ዘላለም ቀንና ሌሊት ይሰቃያሉ። እርግጥ ነው፣ እነዚህን ጉዳዮች በአጭሩ ብቻ ያቀረብነው ነገር ግን ከእነዚህ ምሳሌዎች የአዲስ ኪዳን ደራሲዎች ይህንን የመንግስቱን የድል ገጽታ ደጋግመው ማብራራት አስፈላጊ እንደሆነ ተሰምቷቸው እንደነበር ማየት እንችላለን። በክፉ መናፍስት ላይ የሚደረገውን ጥቃት ቅድሚያ አጽንኦት ሰተነው ነበር። እናም ለእግዚአብሔር ሰብአዊ ጠላቶች ያለውን ደግነት በመንግስቱ ምረቃና ቀጣይነት ላይ አጽንኦት ሰተነዋል። ነገር ግን በመጨረሻ ክርስቶስ በሚመለስበት ጊዜ ሁለቱም ሰዎችና መንፈሳዊ ጠላቶች በእግዚአብሔር ዘላለማዊ ፍርድ ስር እንደሚወድቁ ጠቁመዋል እነዚህ አጽንኦቶች የእግዚአብሔር ጠላቶች ሽንፈት የአዲስ ኪዳን መንግሥት ስነ መለኮት ወሳኝ ገጽታ መሆኑን ያረጋግጣሉ መንግሥቱ ተጀምሯል እዚህ ነው ግን አሁን መንገዱ የዞረ እስከ ፍጻሜው ድረስ መንገዱን እየሠራ ነው ታዲያ ኢየሱስ በጠላቶቹ ላይ ድል ተቀዳጅቷል የሚለው ጥያቄ የሚጠየቀው በየትኞቹ መንገድ ነው? እንግዲህ ከሁሉ አስቀድሞ ሰይጣንን ድል ያደርግ ዘንድ ወሳኙ ድል በራሱ በመስቀል ላይ ነው። በዚህም መልኩ ወሳኙ ጦርነት ተከፍሏልና አሸንፏል። ለዚህም ነው ለምሳሌ በራእይ ምዕራፍ 12 ላይ ቅዱሳን ለወንድሞች ከሳሽ ምላሽ ሰጡ፣ በበጉ ደም አሸነፉ ሰይጣን እንድነሱት በምሳሌያዊ አነጋገር ራእይ ምዕራፍ 12 ገልጿል። በበጉ ደም አሸንፈዋል። እናም ያን ጦርነት አስቀድሞ አሸንፈዋል። ነገር ግን እንደ ሂትለር በሁለተኛው የዓለም ጦርነት ማብቂያ ላይ ጦርነቱ ማብቃቱን ሲመለከት፣ አላቁምም ጊዜው አጭር መሆኑን ስለሚያውቅ በንዴት ተሞላ። ስለ ሰይጣን የተነገረው ይህ ነው። ስለዚህ ሰይጣን አሁን የበለጠ ጨካኝ ነው። እናም ወንጌል በገፋ ቁጥር ብዙ ሰዎች ይለወጣሉ። ጽድቅ በግለሰብ ሕይወት፣ በአጥቢያ ቤተ ክርስቲያን፣ በማንኛውም ዐይነት ንዑስ ባህሎች ውስጥ ይመሰረታል። ይህ አስቀድሞ የሰይጣንና የእነዚህ ጨለማ የሚወዱ ሁሉ ቀጣይነት ያለው ሽንፈት ነው። የፍጻሜ ድል፣ የመጨረሻ አቅጣጫ ደግሞ የዚህ ዓለም መንግሥታት የአምላካችን እና የክርስቶስ መንግሥታት ሲሆኑ ለዘላለም ይነግሣል። ነጥቡም አቅጣጫውን መቀጠሉ ነው። ፊልጵስስ ምዕራፍ 2 እንዳስቀመጠው ጉልበት ሁሉ ይንበረክካል፣ ምላስም ሁሉ ኢየሱስ ጌታ እንደሆነ ይመሰክራል። እናም ዋናውን ድል ተቀዳጅቷል። አሁን ያ በእያንዳንዱ ሁኔታ መሠራት አለበት። በደስታ በመንፈስ ኃይል ጉልበታቸውን በሚያጎነብሱ በብዙዎች ሕይወት ውስጥ እየተሠራ ነው። ነገር ግን በመጨረሻ ቀን ሁሉም ሰው ጉልበቱን ይንበረከካል። የእግዚአብሔር መንግስት ሶስት እጥፍ ድል የእግዚአብሔርን ጠላቶች ሽንፈት እንዴት እንደሚጨምር ከተመለከትን የእግዚአብሔር ሕዝብ ነፃ መውጣቱ በአዲስ ኪዳን ስነ መለኮት ውስጥ ትልቅ ሚና እንዴት እንደሚጫወት ልንጠቁም ይገባናል። ለአብዛኞቹ አንባቢዎች ጎልቶ የሚታየው የመንግስቱ ምረቃ አንድ ገጽታ ካለ የእግዚአብሔር ሕዝብ ወደ መንግስቱ በረከቶች መውጣቱ ነው። ለምሳሌ ወንጌሎች በኢየሱስ ተአምራት ላይ ትኩረት ካደረጉባቸው ዋና ዋና ምክንያቶች አንዱ እነዚህ ተአምራት ኢየሱስ ወደ ምድር ያመጣውን የመንግስቱን በረከቶች የሚወክሉ በመሆናቸው ነው። የኢየሱስ ተአምራት የእግዚአብሔር ህዝቦች በሚመጣው ዓለም ለዘላለም የሚገኙት የመንግስት በረከቶች ጊዜያዊ ግምቶች ነበሩ። ከዚህ ባሻገር ኢየሱስ ለድሆች ለችግረኞችና በሌሎች መከራ ለሚደርስባቸው ማኅበረሰባዊ ፍትሕ የሰጠው ትኩረት የመንግሥቱን ጠቃሚ በረከቶች ያመለክታል። የኢየሱስና የአዋርያቱና የነቢያቱ ታምራት እና ማኅበራዊ ፍትሕ አስቀድሞ የሆኑ በረከቶች ነበሩ። ነገር ግን በእግዚአብሔር መንግሥት ምርቃት ውስጥ ትልቁ በረከት ክርስቶስ በእርሱ ለሚያምኑ ሁሉ የሰጣቸው የዘላለም ድነት ስጦታ ነው። ለዚህ ነው በቆላሴስ ምዕራፍ 1 ቁጥር 13 እስከ 14 ጳውሎስ በክርስቶስ መዳንን መቀበል ከአንዱ መንግሥት ወደ ሌላው መንግሥት ነፃ መውጣቱ መሆኑን ይገልጣል። እርሱ ከጨለማ ሥልጣን አዳነን ቤዛነቱንም እርሱንም የኃጢአትን ስርየት፣ ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። ወደ መንግሥት በረከቶች ነፃ መውጣቱ ጭብጥ አዲስ ኪዳን የመንፈስ ቅዱስን ሥራ ለምን እንደሚያጎላ እንድንረዳ ይረዳናል። በሐዋርያው አገልግሎት መጨረሻ በክርስቶስ ተከታዮች ላይ የመንፈስ ቅዱስ መፍሰስ ለእያንዳንዱ አማኝ የተሰጠ የመጪው ዓለም በረከት ነው። በሁለተኛ ቆሮንቶስ ምዕራፍ አንድ ቁጥር 21 እስከ 22 እንደምናነበው በክርስቶስም ከእናንተ ጋር የሚያጸናንና የቀባን እግዚአብሔር ነው። ደግሞም ያተመን የመንፈሱንም መያዣ በልባችን የሰጠን እርሱ ነው። ይህ ምንባብ ከኤፌሶን ምዕራፍ 1 ቁጥር 14 ጋር ትይዩ ነው። ሁለቱም ክፍሎች መንፈስ ቅዱስ የክርስቶስ በእኛ ላይ የባለቤትነት ማዕተም መሆኑን ያመለክታሉ። እርሱ ለመጣው ነገር ዋስትና የሚሰጥ ተቀማጭ ገንዘብ ነው። በሌላ አነጋገር ዛሬ በሕይወታችን ያለው የእግዚአብሔር ኃይል የሆነው መንፈስ ቅዱስ ክርስቶስ በክብር በሚመለስበት ጊዜ የክርስቶስ ተከታዮች የሚያገኙት የታላቁ ርስት የመጀመሪያ ክፍል ነው። አዲስ ኪዳን በክርስቶስ መንግስት ቀጣይነት ጊዜ የእግዚአብሔርን ሕዝብ ነፃ መውጣቱን ይናገራል። በቤተ ክርስቲያን ቀጣይነት ባለው ሕይወት የአዲስ ኪዳን ደራሲዎች የክርስቶስ ተከታዮች እግዚአብሔር እንዴት ለመንግስቱ በረከቶች እንዳዳናቸው እንዲያስተውሉ አበረታቷቸዋል። የአዲስ ኪዳን ስነ መለኮት አጽንኦት የሚሰጠው እግዚአብሔር ስለ ኃጢአታችን ከፍርድ አዳነን ብቻ ሳይሆን እግዚአብሔር የመንፈስ ቅዱስን ስጦታ ለቤተ ክርስቲያኑ መስጠቱን ይቀጥላል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 20ን አድምጡ። የእግዚአብሔር መንግስት በኃይል ነው እንጂ በቃል አይደለምና። እዚህ እንደ ሌሎች ብዙ ቦታዎች ጳውሎስ በአእምሮ የነበረው ኃይል የመንፈስ ቅዱስ ኃይል ነው። የእግዚአብሔር መንፈስ ከቀን ወደ ቀን የምንለማመደው ለህዝቡ የእግዚአብሔር በረከት አስደናቂ እውነታ ነው። እርሱ ይቀድሰናል፣ ፍሬውን በሕይወታችን ያፈራል በደስታ ይሞላናል። በጠላቶቻችን ላይ በኃይል ያበረታናል። ምንም እንኳን ዛሬ ብዙ የክርስቶስ ቤተ ክርስቲያን ቅርንጫፎች መንፈስ ቅዱስ በአማኞች ሕይወት ውስጥ ያለውን ሚና አጽንዖት ባይሰጡም፣ እርሱ በክርስቶስ መንግሥት ቀጣይነት ጊዜ ታላቁ በረከታችን ነው። የአዲስ ኪዳን ሥነ መለኮት እንዲሁ በመንግሥቱ ቀጣይነት የሚኖሩ የክርስቶስ ተከታዮች ተስፋቸው በሚመጣው መንግሥት በረከቶች ላይ እንዲያተኩሩም ያበረታታል። ዕብራውያን ምዕራፍ 12 ቁጥር 28 የክርስቶስ ተከታዮች ከፊታቸው ካሉት የመንግሥት በረከቶች አንጻር ታማኝ ሆኖ እንዲቀጥሉ ጥሪ ያቀርባል። ስለዚህ የማይናወጥ መንግሥት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። በያዕቆብ ምዕራፍ ሁለት ቁጥር አምስት ላይ ደግሞ እንዲህ እናነባለን። የተወደዳችሁ ወንድሞቼ ሆይ ስሙ፣ እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ እርሱ የሰጣቸውን መንግሥት እንዲወርሱ የዚህን ዓለም ድሆች አልመረጠምን? ያዕቆብ መንግሥቱን የሚቀበሉት ባለጠጎች ስላልሆኑ ቤተ ክርስቲያን ለሀብታሞች ማድላት እንድታቆም አሳስቧል። ከዚህ ይልቅ በእምነት ባለጠጎችና የሚወዱትን የተስፋውን መንግሥት ይወርሳሉ። ኢየሱስ መንግስቱን በመረቀ ጊዜ ሕዝቡን ወደ መንግስት በረከቶች አሳልፏል። የመንግስቱ በረከቶችም በቤተክርስቲያን ሕይወት በታሪክ ቀጥለዋል። ነገር ግን የእግዚአብሔር ሕዝብ ወደ እግዚአብሔር መንግስት በረከቶች ነፃ መውጣቱ የመንግስቱ የመጨረሻ ፍጻሜ ድረስ እንደማይፈጸም ቅዱሳት መጻሕፍት ያስተምራሉ። በፍጻሜው ላይ የእግዚአብሔር ሰዎች የመንግስቱን ተስፋ የተጣለባቸውን በረከቶች ሙሉ በሙሉ ያገኛሉ። በራእይ ምዕራፍ 11 ቁጥር 15 ላይ እንደምናነበው ሰባተኛው መልአክ ነፋ፣ በሰማይም የዓለም መንግስታት ለጌታችን ለእርሱ ለክርስቶስ ሆነች ለዘላለምም እስከ ዘላለም ይነግሣል። ክርስቶስ በሚመለስበት ጊዜ የዓለም መንግስት ሙሉ በሙሉ በድል አድራጊው የእግዚአብሔር መንግስት ይተካል። በራእይ ምዕራፍ 5 ቁጥር 9 እስከ 10 ላይ የሰማይ ፍጡራን የክርስቶስን ውዳሴ የሚዘምሩበትን መንገድ አድምጡ መጽሐፉን ትወስድ ዘንድ ማህተሞችንም ትፈዛ ዘንድ ይገባሃልና ታርደሃልና፣ በደምህም ለእግዚአብሔር ከነገድ ሁሉ፣ ከቋንቋም ሁሉ፣ ከወገን ሁሉ፣ ከአሕዛብ ሁሉ ሰዎችን ዋጅተ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረካቸው፣ በምድር ላይም ይነግሳሉ እያሉ አዲስ ኪኔን ይዘምራሉ። በፍጻሜ ላይ የእግዚአብሔር ህዝቦች የካህናት መንግሥትና በምድር ላይ ይነግሳሉ። ስለ ኢየሱስ ዳግመኛ መምጣት እና የመጨረሻው ድል ስለ መቀዳጀት ስናስብ ኢየሱስ ጠላቶቹን በማሸነፍ ፈረንሳይኛ በጥሬ የኃይል አጠቃቀም ብቻ በሚለው ነገር ጠላቶቹን እንደሚያሸንፍ ማሰብ አንፈልግም። በራእይ ውስጥ ከኢየሱስ አፍ ስለሚወጣው ሰይፍ ይናገራል። እናም የቃሉ ሰይፍ፣ የፍትህ ሰይፍ፣ የመጨረሻው ፍርድ እንደ ማንኛውም ነገር መጋለጥ ነው እና እንደዚሁም ለቅዱሳን በተለይም በአዲስ ኪዳን አውድ መጽደቅ ከዋና መሪ ሐሳቦቹ አንዱ ነው። በኢየሱስ ማመን ቀጥለዋል እና ሌላውን ጉንጭ በማዞር ጠላቶቻቸውን መውደድ እና እነዚህን ሁሉ ሌሎች ድርጊቶች ሲያደርጉ ዓለም ይህን ፍጹም ሞኝነት ነው ይላል። ስለዚህ በፍርድ ጊዜ ሁሉም ነገር ግልጽ ይሆናል። ሁሉም ነገር ግልጽ ሆኖ ይታያል። እውነት ይወጣል። ይህ ለቅዱሳኑ የምስራች ሲሆን ለክፉዎች ደግሞ ክፋታቸው ኢየሱስና መላእክቱን በመቃወም ላይ ያተኮረ ስለነበር መጥፎ ዜና ነው። እንደምናየው የአዲስ ኪዳን ደራሲዎች ትኩረታቸውን ወደ እግዚአብሔር ጠላቶች ሽንፈቶችና ሕዝቡን ወደ መንግሥት በረከቶች መዳን በኢየሱስ መሲሐዊ ሥራ ደረጃ ላይ ነበር። እነዚህ አካላት መጀመሪያ ላይ ግንኙነታቸውን የተቋረጠ ቢመስልም በአዲስ ኪዳን ሥነ መለኮት ውስጥ አንድ ላይ ተጣምረው አጽንኦት ተሰጥቶባቸዋል፤ ምክንያቱም እነርሱ ወሳኝ ጭብጥን ይወክላሉ፣ የእግዚአብሔር መንግሥት በክርስቶስ የድል መምጣት። በዚህ ትምህርት በአዲስ ኪዳን ሥነ መለኮት ውስጥ የእግዚአብሔርን መንግሥት አስፈላጊነት ተመልክተናል። የአዲስ ኪዳን ትንሽ ወይንም የተገፋ ትምህርት ከመሆን ይልቅ የእግዚአብሔር መንግስት የአዲስ ኪዳን ደራሲያን ያስተማሩት ትምህርት እምብርት ነው። ይህ እንዴት እውነት እንደሆነ ከመንግስቱ ምስራች ጋር መርምረናል። እንዲሁም የአዲስ ኪዳን ስነ መለኮት በክርስቶስ መንግስት ምርቃት ቀጣይነትና ፍጻሜ ላይ በመንግስቱ መምጣት ላይ እንዴት እንዳተኮረም አይተናል። እንደተመለከትነው የአዲስ ኪዳን እምነት ስለ እግዚአብሔር መንግስት ነው ቢባል ማጋነን አይሆንም። የአዲስ ኪዳን ስነመለኮት ለእግዚአብሔር መንግስት የድል የምስራች እና ይህ ድል በክርስቶስ መንግስት ሶስት እርከኖች እንዴት እንደመጣ እየመጣ እንዳለና ወደፊት እንደሚመጣ አጽንኦት ይሰጣል። እነዚህ መሠረታዊ የመንግሥት ጽንሰ ሐሳቦች አንዳንድ በጣም አስፈላጊ የሆኑትን የአዲስ ኪዳን ጭብቶች ያመለክታሉ። እነርሱንም ማስታወስ ስለ አዲስ ኪዳን ስነ መለኮት ያለንን ግንዛቤ በእጅጉ ያሳድጋል እና በአዲስ ኪዳን ትምህርት ውስጥ አዲስ ትርጉም እናገኛለን። በክርስቶስ ውስጥ ያለው የእግዚአብሔር መንግስት ጭብጥ ሁሉንም የአዲስ ኪዳን ስነ መለኮት ገጽታዎች ያጠቃለለ ነው።